ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ሱዳን አምባሳደሯን ጠራች። አውስትራሊያውያን ሞዴርና ክትባትን መከተብ ሊጀምሩ ነው። የብሔራዊ ራግቢ ሊግ በኮሮና ቫይረስ ነፃ የሻምፒዮን ውድድር ማካሄጃ ማፈላለግ ይዟል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ሱዳን የኢትዮጵያ አምባሳደሯ እሁድ ዕለት ወደ ካርቱም ጠርታለች። ሱዳን የኢትዮጵያ ባለሥልጣናት ከትግራይ ግጭት ጋር ተያይዞ የሱዳንን አሸማጋይነት አሌ በማለታቸው ብስጭት የገባት መሆኑ ተመልክቷል። የሱዳን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢትዮጵያ የሱዳንን ጥረቶች ከናካት አሌ ከማለት ይልቅ በሱዳን ላይ ያላትን አቋም ልታሻሽል ይገባ እንደነበር ጠቁሟል። የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክ ባለፈው ዓመት ትግራይ ውስጥ በተቀሰቀሰ ግጭት ሳቢያ ከ53400 በላይ ሰዎችን ለስደት መዳረጉን ተከትሎ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ሮብለት ተነጋግረዋል። ሐምዶክ ለአሸማጋይነት የተነሳሱት የወቅቱን የምስራቅ አፍሪካ በይነ መንግስታት ፕሬዝደንትነታቸውን ተመርኩዞ ነው። ይሁንና በኢትዮጵያ መንግሥት በኩል የሱዳንን አምባሳደሯን ወደ ካርቱም መጥራት አስመልክቶ ለጊዜው የተሰጠ ይፋዊ መግለጫ የለም። ባለፈው ሳምንት ሐሙስ የኢትዮጵያ ጠቅላይ ሚኒስትር ቃል አቀባይ የሆኑት ቢለኔ ስዩም የሱዳንን ወደ ኢትዮጵያ ግዛት ዘልቆ መግባት ፈጥሮት ያለውን ውጥረት አመላክተው የሱዳንን ገለልተኛነት ጥያቄ ውስጥ ማስቀመጣቸው ይታወሳል። ሉላዊ ግለት በአንድ አስርተ ዓመት ቀደም ብሎ በአንድ ነጥብ አምስት ዲግሪ ሴልሲየስ ከፍ እንደሚል አንድ ጥናታዊ ሪፖርት አመለከተ። ሪፖርቱን ይፋ ያደረገው የዓለም አቀፍ መንግስታት የአየር ንብረት ለውጥ መድረክ ሲሆን ዛሬ ሰኞ የሉላዊ ምድራዊ ግለት አውስትራሊያን ጨምሮ ከፍ ማለቱን አመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ሪፖርቱ ለሰብአዊ ፍጡር ቀይ ኮድ ነው ብለው ጠርተውታል። አውስትሬሊያ 25 ሚሊዮን የሞዴርና ክትባቶችን አዘዘች። 15 ሚሊዮኑ ወደ አውስትሬሊያ የሚመጡት በ2022 መሆኑንም የፌዴራል መንግስቱ አስታውቋል። የሞዴርና ክትባት አውስትሬሊያ ውስጥ በክትባትነት እንዲሰጥ የአውስትሬሊያ የፈዋሽ ቁሶች አስተዳደር ይሆንታውን ቸሯል። የሞዴርና 1 ሚሊዮን ክትባቶች በወርሃ ሴፕቴምበር አውስትሬሊያ ውስጥ ይደርሳሉ። ክትባቶቹ የአውስትራሊያን የክትባት ስርጭት አንድ እርምጃ ወደፊት እንደሚያራምድ ጠቅላይ ሚኒስትር ስኮት ሞሪሰን ተናግረዋል። ኒውሳውዝ ዌልስ በዛሬ ሁለት ሁለት መቶ ሰማንያ ሶስት ሰዎች በኮሮና ቫይረስ እንደተያዙባትና የአንድ ሰው ሕይወትም ለህልፈተ ሕይወት እንደበቃ አስታውቃለች። ይህ በእንዲህ እንዳለም አንዲት በኮሮና ቫይረስ የተጠቃ የኒውካስል ሴት ወደ ታይም ወርስ በመዝለቋ ታይም ወርስ ላይ ከዛሬ አመሻሽ አምስት ሰዓት ጀምሮ ለአንድ ሳምንት የሚቆይ ገደብ ተጥሏል። በሌላም በኩል ኒው ሳውዝ ዌልስ 12ኛ ክፍል ተማሪዎች ወደ መማሪያ ክፍሎቻቸው ተመልሰው ለከፍተኛ ሁለተኛ ደረጃ መልቀቂያ ፈተናቸው ዝግጁ እንዲሆኑ ዛሬ ኦገስት 9 የፋይዘር ክትባት መስጠት ተጀምሯል። ዛሬ ከእኩለ ሌሊት በኋላ በሪጂናል ቪክቶሪያ ላይ ተጥሎ የነበረው ገደብ ተነስቷል። ይሁንና የሜልበርን ነዋሪዎች ያለንዳች በቂ ጉዳይ ወደ ሪጂናል ቪክቶሪያ እንዳይጓዙም ማስጠንቀቂያ ተሰጥቷል። ሜልበርን ላይ ተጥሎ ያለው ገደብ እስከ ሐሙስ ኦገስት 12 ከምሽቱ 8 ሰዓት ድረስ ጸንቶ ይቆያል። በዛሬው ዕለትም የቪክቶሪያ 11 ነዋሪዎች በኮሮና ቫይረስ መጠቃታቸው ተገልጧል። ይህ በእንዲህ እንዳለም እንደራሴ ግላዲስ በርጂክሊያን የኒው ሳውዝ ዌልስ የክትባት መጠን 50 ፐርሰንት ሲደርስ ገደቦቹን እንደሚያላሉ መግለጽን ተከትሎ ጥያቄ የቀረበላቸው የቪክቶሪያ እንደራሴ ዳንኤል አንድሮስ በብሔራዊ ካቢኔ የተሰየመውን የክትባት ደረጃ ነው የሚከተለው ከማለት ባሻገር ምላሽ መስጠት አልወደዱም። የቪክቶሪያ ኮቪድ-19 ኮማንደር ጄሮም ዊማር የብሔራዊ ካቢኔን የክትባት ፍኖተ ካርታ በማመላከት የቪክቶሪያ ገደቦችን ለማላላት የክትባት ደረጃው 70 ፐርሰንት መድረስ እንዳለበት ተናግረዋል። የአገር ውስጥ ጉዳዮች ሚኒስትር ካረን አንድሩስ የክትባት መጠን ከፍ እንዳለ የዓለም አቀፍ ድንበርን ለመክፈት የፌዴራል መንግሥቱ እያሰበ መሆኑን ጠቆሙ። አውስትራሊያ ድንበሯን ዘግታ መክረም አትችልም ያሉት ወይዘሮ አንድሩስ የዓለም አቀፍ የድንበር መከፈት ለአውስትራሊያ ያለው ጠቀሜታ ጉዞን በተመለከተ ብቻ የሚወሰን ሳይሆን ክህሎት ያላቸውን ባለሙያዎችን በማስመጣት ኢንዱስትሪዎቻችንን እንዲያግዙ እንሻለን ብለዋል። የአውስትሬሊያ ፌዴራል መንግስት የክትባት እቅድ በሁለት ወራት ዘግይቶ ይገኛል። የአውስትሬሊያ ፉክክርና ደንበኞች ኮሚሽን ቴሌስትራ፣ ኦፕተስና ቲፒጂ የሐምሳና መቶ ሜጋባይትስ ፕላኖቻቸውን የፍጥነት ደረጃ እውነተኛ ባልሆነ መንገድ በማስተዋወቅ ከተወሰኑ ደንበኞች ክፍያዎችን መቀበላቸውን አስመልክቶ ጉዳዩን ለፍርድ ቤት አቅርቧል። የኮሚኒኬሽን ድርጅቱ ድርጊትም የአውስትራሊያ ደንበኞችን ሕግ የጣሰ ነው ብሏል። ዩናይትድ ስቴትስ ለሁለተኛ ጊዜ የጃፓኗ ከተማ ናጋሳኪ ላይ አቶሚክ ቦምብ የጣለችበት 76ኛ ዓመት ዛሬ ተዘከረ። አሜሪካ ኦገስት 9 1945 ናጋሳኪ ላይ ሁለተኛዋን የአቶሚክ ቦምብ የጣለችው 140 ሺህ ሰዎችን የገደለው የመጀመሪያው አቶሚክ ቦምቧን ሂሮሺማ ላይ በጣለች ሶስተኛ ቀኖ ነው ነጋሳኪ ላይ የጣለችው ሁለተኛ አቶሚክ ቦምብ የሰባ ሺህ ጃፓናውያንን ህይወት ቀጥፏል የኒውዚላንድ ጠቅላይ ሚኒስትር ጄሲንዳ አርን ብሔራዊ ራግቢ ሊግ የሻምፒዮን ውድድሩን በኒውዚላንድ ላይ ለማድረግ ማሰብ አዋኪ ጥያቄ መሆኑን ጠቅሰው አውስትሬልያ ውስጥ ቢያካሄዱት የሚሻል መሆኑን ተናገሩ ብሔራዊ ራግቢ ሊግ የሻምፒዮን ውድድሩን ኒውዚላንድ ላይ ለማካሄድ የጠየቀው ለኦክቶበር 3 ሲድኒ ላይ አቅዶት የነበረው ውድድር አሁን ተከስቶ ባለው ወረርሽኝ ሳቢያ ተመልካቾችን ማስተናገድ አለመቻሉን ግምት ውስጥ በማስገባት ነው። የሊጉ ዋና ሥራ አስፈጻሚ አውስትራሊያ ውስጥ ውድድሩን ማካሄድ ካልተቻለ ኦክላንድ ውስጥ ማካሄዱ ተመራጭ ቅዳቸው እንደነበር ገልጠዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬልያ ዶላር 62 ዩሮ ሳንቲም ይመነዝራል። አንድ የአውስትሬልያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬልያ ዶላር 32 ኢትዮጵያ ብር ከ89 ሳንቲም ይዘረዘራል። ቀጥልን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትቢያ እናሰመልን። ፐርስ ያካፋል። ዝቅተኛ 9 ከፍተኛ 15። አድላይድ ደመናማ ይሆናል። ዝቅተኛ 11 ከፍተኛ 20። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 9፣ ከፍተኛ አሥራ ስምንት ሆባርት በከፊል ደመናማ ይሆናል። ዝቅተኛ አምስት ከፍተኛ አሥራ ሰባት ካምብራ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 3፣ ከፍተኛ አሥራ ስድስት ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 21። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 22። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 21፣ ከፍተኛ 33 አዲስ አበባ ነጐርጓዳማ ይሆናል ዝቅተኛ 12 ከፍተኛ 19። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ሱዳን አምባሳድሯን ጠራች። አውስትራሊያውያን ሞዴርና ክትባት መከተብ ሊጀምሩ ነው። የብሔራዊ ራግቢ ሊግ ከኮሮና ቫይረስ ነፃ የሻምፒዮን ውድድር ማካሄጃ ማፈላለግ ይዟል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።